ኢትዮጵያ ለተባበሩት መንግስታት ድርጅት የሰላም ማስከበር ተልእኮ ወታደሮችን ለማዋጣት ቃል ገባች። በዩናይትድ ስቴትስ የኒውዮርክ ከተማ በመካሄድ ላይ በሚገኘው የተባበሩት መንግስታት ድርጅት ዓመታዊ ጉባኤ ኢትዮጵያን ጨምሮ 50 አገሮች በአጠቃላይ 40 ሺህ ወታደሮች ለማዋጣት ቃል ገብተዋል። ከዓመታዊ ጉባኤው ጎን ለጎን በተካሄደው የሰላም ማስከበር ጉባኤ የታደሙት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአፍሪቃ ህብረት የሰላም ማስከበር ተልእኮ በኩል ከአህጉሪቱ የሚውጣጡ ወታደሮችን ብዛት ይፋ አድርገዋል። ጠቅላይ ሚኒስትሩ በንግግራቸው ማዳጋስካር፣ ሴራሊዮን፣ ብሩንዲ፣ ዩጋንዳ፣ ካሜሩን እና ላይቤሪያ የሰላም አስከባሪ ወታደሮች ለማዋጣት መስማማታቸውን አስታውቀዋል። ኢትዮጵያ ሁለት ባታሊዮን ማለትም ከ1 ሺ እስከ 1600 ወታደሮችን የማዋጣት ፈቃደኝነቷንም በጠቅላይ ሚኒስትሩ በኩል አስታውቃለች። ጉባኤው ለአዲስና ነባር የተባበሩት መንግስታት ድርጅት የሰላም ማስከበር ተልእኮዎች ወታደሮች የሚዋጡበትን መንገድ ፈትሿል። ይህ በተባበሩት መንግስታት ድርጅት የሰላም ማስከበር ተልእኮዎች ወታደሮች ማዋጣት ለሚፈልጉ አዲስና ነባር አገሮች መልካም እድል ነው። በዚህ መሰረት አገሬ ተጨማሪ ሁለት ባታሊዮን ወታደሮች ለማዋጣት ስልጠና ለመስጠትና አስቸኳይ ዘመቻን ጨምሮ ልምድ ለማካፈል ቃል ገብታለች። በኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አቶ ተወልደ ሙልጌታ አገሪቱ 120 ወታደሮችን በአስር የተባበሩት መንግስታት ድርጅት የሰላም ማስከበር ተልእኮዎች ማሰማራቷን ለዶይቼቨለ ተናግረዋል። ኢትዮጵያ ኢትዮጵያ እስካሁን ድረስ 120 ያህል ወታደሮች በተለያዩ ሀገራት በሰላም ማስከበር ኃይልነት አሰማርታለች። እዚህ አፍሪካ ውስጥ በርካቶች አሉ። ሶማሊያ አለን፣ ደቡብ ሱዳን ውስጥ አለ፣ ሱዳን ውስጥ አለ፣ አይቮሪኮ ውስጥ፣ ላይቤሪያ በነኚህ የተሰማሩ ወታደሮች አሉ እና ኢትዮጵያ በአሁኑ ሰዓት ከዓለም ሰላም አስከባሪ ኃይል ኮንትሪቢውት በማድረግ ወደ ሁለተኛ ደረጃ ከፍ ብላለች። ይሄ ግን የሚመነጨው ዋናው አይ ሲንክ ትኩረት ሊሰጠው የሚገባው ኢትዮጵያ ሀይሊ ኮሚትድ ነች ለዚህ ለኮሌክቲቭ ሴኪሪቲ በሁለተኛ ደረጃ ደግሞ ለዩኤን ቻርተርም እንደዚሁ መከበርና መጠበቅ በግንባር ቀደምትነት ከሚሰለፉ ሀገራት መካከል የምትጠቀስ ነች። ሀምሳዎቹ ሀገሮች በሰላም ማስከበር ተልእኮ ከሚሳተፉ ወታደሮችና ፖሊሶች በተጨማሪ ሄሊኮፕተሮች፣ ባለሙያዎች፣ የመስክ ሆስፒታሎች፣ የቦምብ ማክሸፍ ስልጡኖችን ጨምረው ያዋጣሉ ተብሏል። ይህም የተባበሩት መንግስታት ድርጅትን የሰላም ማስከበር ተልእኮ አቅም ያሳድጋል ነው የተባለው። በአሁኑ ወቅት የተባበሩት መንግስታት ድርጅት የሰላም ማስከበር ተልእኮ ከ120 አገሮች የተውጣጡ 125000 ወታደሮች ፖሊሶችና ባለሙያዎች አሉት። በጉባኤው ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ተልእኮዎቹ 350 የህክምና አገልግሎት መስጫዎች፣ 167 ሄሊኮፕተሮች፣ 70 አውሮፕላኖች፣ 7 መርከቦችና 13000 ተሽከርካሪዎች እንደሚያንቀሳቅሱ ተናግረዋል። ለዓለም አቀፍ የሰላም ማስከበር ተልእኮዎች አንድ አራተኛውን በጀት የምትሸፍነው ዩናይትድ ስቴትስ እግረኛ ወታደሮችን ስለማዋጣቷ ግን የተባለ ነገር የለም። ቻይና 8 ወታደሮችን ለማዋጣት ቃል ስትገባ ለመጀመሪያ ጊዜ በዓለም አቀፉ የሰላም ማስከበር ተልዕኮ ልትሳተፍ የተዘጋጀችው ካምቦዲያ አምስት ሺህ ወታደሮችን አዋጣለሁ ብላለች። ዓለም አቀፉን የሰላም ማስከበር ተልዕኮ ሲያምስ የከረመው የወሲብ ቅሌት ካሁን በኋላ ሊደገም እንደማይገባም በጉባኤው ተገልጧል። ተመሳሳይ ድርጊት ፈጽመው ለሚገኙ የአለም አቀፋዊ ድርጅት የሰላም አስከባሪ ወታደሮች የሚሆን ሰራተኞች ይቅርታ ሊደረግ እንደማይገባ ዩናይትድ ስቴትስ አሳስባለች።